ከሀረር ወደ ጅግጅጋ የሚወስደው ዋና መንገድ ከትናንት ምሽት ጀምሮ መዘጋቱን የምስራቅ ሐረርጌ ዞን ፖሊስ መምሪያ አስታወቀ። በስልክ ያነጋገርኩት አንድ አሽከርካሪም ትናንት መንገድ ላይ ማደራቸውንና አሁንም በመጠባበቅ ላይ መሆናቸውን ገልጾልኛል። የምስራቅ ሐረርጌ ዞን ፖሊስ መምሪያ ኃላፊ ኮማንደር አወል ሱልጣን ለዲደብሊው በስልክ በሰጡት መግለጫ እንዳመለከቱት ከትናንትና ሁለት ምሽት ጀምሮ ከሀረር ወደ ጅግጅጋ የሚወስደው መንገድ ሙሉ በሙሉ መዘጋቱን አረጋግጠዋል። ሙሉ በሙሉ ከሀረር ወደ ጅጅጋ የሚሄደው መንገድ ተዘግቷል ማለት ነው። አሁን ዝግ ነው። እስካሁን ዝግ ነው፣ አልተከፈተም። ኃላፊው መንገዱ ስለተዘጋበት ምክንያትም ለዲደብሊው ተከታዩን ገልጸዋል። አዎ ያ ተፈናቃዮች ናቸው። ተፈናቃዮቹ ወደ ስድስት ወር እኮ ቀበሌ ተፈናቅለው ከተማ ገብ ያ የተፈናቀለው ሕዝብ ልባት መንግስት አልሰጠንም በሚል ነው ያንን አሁን የተፈናቀለበት ቀበሌዎችን ለማየትና ማንሰን ህዝቡን አነጋግረን፣ መንገዱ ልባት እንዳገኝ ለወደፊት ወደፊት ደግሞ ምን መሆን አለበት የሚለው ከመንግስት ጋር ለማነጋገር ነው። ወደ አካባቢው በመጓዝ ላይ ከነበሩ አሽከርካሪዎች አንዱን በስልክ አነጋግሬ ተከታዩ ምላሽ ሰጥቶኛል። እኛ ስንመጣ እንግዲህ ያው መንገድ ላይ መኪኖች ቆሞ ነው ያየናቸው። ስንጠጋ ደግሞ መንገድ ላይ መንገዱ ላይ ቁጭ ያሉ ትላልቅ ሰዎች ነበሩ፣ ሽማግሌዎች። እዛ ደግሞ ሽማግሌዎቹ አንነሳም ባይ ናቸው። መንገዱ ዝግ ነው አሉ። ከዛ ደግሞ ሲቀጥል ደግሞ የተቀመጡበትን ጉዳይ ስናረጋግጥ ሰዎች አለቀብን እና ሰው ያፍኖ እየወሰዱብን ነው ብለው፣ ይህን መፍትሄ እስኪገኝ ማንም ማንም አንዱ እየሞተ አንዱ መስራት አይችልም ተብለው እዛ በቃ አንነሳም ባይ ናቸው መፍትሄ እስኪገኝ ድረስ። ምንም አልተቸገራችሁም? ምንድን ነው ያለው ነገር? ከተማ ነው አካባቢው? ቦታው እናንተ ያላችሁበት እኛ መንገድ ላይ አስፓልት ላይ ቆመናል። በቃ እኛ ምንም መቸግረው ሰዋለ ብለ ነው ተሳፋሪ ይዘን ያው መኪና ውስጥ አሁን እዛ አስፓልት ላይ አንጥፈር ማጣ ከኛን አሁን እስካሁን ቁጭ ብለናል። እዛው ሌላ አዲስ ነገር ምንም እስካሁን አልተገኘም። በቅርቡ ከባቢሌ ወረዳ ዙሪያ የገጠር ቀበሌዎች የተፈናቀለው ሕብረተሰብ በባቢሌ ከተማ ይገኝ እንደነበር የተናገሩት ኮማንደር አወል ሕብረተሰቡ ወደ መኖሪያ ቀያችን መልሱን የሚል ጥያቄ ቢያቀርብም በአካባቢው ሰላም ለማስከበር የመከላከያ ሰራዊት እየጣረና እዚያው ያለ ቤት ማፍረስ እና ንብረት ማውደም እየተካሄደ ነው ብለዋል። መከላከያ አሁን ብዙ ቀበሌ ላይ መከላከያ አለ። ግን እዛው እያለ ነው ቤት ማፍረስ ንብረት ማውደም ትን ማለት ያለ ኮማንደር አወል፣ ህብረተሰቡ ተፈናቅለን የት እንኑር በሚል እያቀረበ ያለው ጥያቄ አግባብነት አለው፣ መንግስት አስፈላጊውን መፍትሄ መስጠት ይኖርበታል ብለዋል። ወደዛ ወደ ቀበሌ እንዲመለሱ መከላከያ አረዳንም በማለት ነው ያን። ደግሞ አሁን የተፈናቀለበት ቀበሌና ቤቱ የተፈናቀሉ ጠቅላላ ፈርሷል፣ እንዳለ ቤቱ ቆርቆሮ ፈርሷል። ይህን የማይደረግ ከሆነ እኛ የት እንኖር ነው፣ በቃ መኖረው የለንም ነው ያለው እውነታ አለው። ሀገራችን በትክክል ይህን እንግዲህ መንግስት አንደልባት እንዲያዝን ማድረግ አለበት። በአካባቢው በተለያየ ጊዜ የሚነሳው ግጭት በሰውም ሆነ በንብረት ላይ እያስከፈለ የሚገኘው ዋጋ ከፍተኛ ነው። መንግስት ሰላም ለማስፈን ጥረት እያደረገ ቢሆንም በተለያየ መንገድ እያደረገ ያለው ጥረት ግን የሚፈለገው ውጤት ላይ የደረሰ አይመስልም። ይህ ዜና እስከ ተጠናከረበት ሰዓት ድረስም ከሀረር ወደ ጅግጅጋ የሚሄደው ዋና መንገድ እንደተዘጋ መሆኑን ማረጋገጥ ችለናል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።